ማህደር ዜና ዓለም አቀፍ የስጋት ኮሚቴ አይአርሲ በእንግሊዝኛ ምህፃሩ እንደሚለው የመን እንዳምና ዘንድሮ ሁሉ በመጪው የጎርጎሪያኑ 2021ም ከዓለም ከፍተኛ ሰብአዊ ቀውስ ማስተናገዱ አይቀርም። ከየመን ቀጥሎ ከፍተኛ ሰብአዊ ቀውስ ይታይባታል የተባለችው አፍጋኒስታን ናት። ሶስተኛዋ እርሶ ይገምቱ። የእርዳታ ድርጅቶች ከኒውዮርክ እስከ ጄኔቭ ለየመን ህዝብ እርዳታ ሲማጸኑ፣ ከመካ እስከ ቫቲካን የሚገኙ የሃይማኖት መሪዎች ለየመን ሰላም ሲጸልዩ፣ የሰሜን የመን ገዢ የአንሳር አላህ አንሳሩላህ ወይም የሆቲ ታጣቂዎች የሳውዲ አረቢያ ነዳጅ ማከማቻን አጋዩ። ወዲያው የሳውዲ አረቢያን ሰው አልባ ጀት መጥተው ጣሉ። የተማጽኖ ዱዓ ጸሎት፣ ውጊያው ተቃርኖ አነጋግሮ ሳያበቃም ተቃርኖ የማያልቅባት ሀገር ፖለቲከኞች ሪያድ ሳውዲ አረቢያ ውስጥ አዲስ መንግስት መሰረቱላት ተባለ። ቅዳሜ ይበጃት ይሆን? አብረን እንጠይቅ። የተባበሩት መንግስታት ድርጅት እንዳምና ሀቻምናው ሁሉ ዘንድሮም ሟች ቁስለኞችን ይቆጥራል። ድርጅቱ እንደሚለው ሳውዲ አረቢያ መራሹ የአረብ አፍሪቃ ሀገራት ጦር የመንን ከወረረበት ከ2015 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ ወዲህ ብቻ ከ112000 በላይ ሰው አልቆባታል። አብዛኛው ሰላማዊ ሰው ነው በብዙ መቶ ሺህ የሚቆጠር ቆስሎባታል። ድርጅቱ እንደሞች ቁስለኞች ሁሉ የረሀብተኛ በሽተኞች፣ የተፈናቃይ ስደተኞችን ብዛት ያሰላልም እርዳታም ይማጸናል። የድርጅቱ ዋና ጸሐፊ የአንቶኒዮ ጉተረሽ ቃል አቀባይ ስቴፋን ዱዠሪክ ባለፈው ሳምንት ደገሙትም እርዳታ አቅርቦት የሚውለው ገንዘብ ከሚፈለገው በግማሽ ያነሰ እንደሆነ የሰብዊ እርዳታ ሰጪ ባልደረቦቻችን አረጋግጠውልናል። ያለው ገንዘብ ከሚያስፈልገው 49 ከመቶ ያክሉ ብቻ ነው። ለችግረኛው እርዳታ ለመስጠት ከሶስት ቢሊዮን ዶላር በላይ ያስፈልገናል። በአሁኑ ወቅት በየወሩ መርዳት የምንችለው ዘጠኝ ሚሊዮን ህዝብ ነው። በዚህ ዓመት መጀመሪያ ላይ እርዳታ ፈላጊው 13 ሚሊዮን ነበረ። ከየመን ህዝብ 80 በመቶው ሰብዓዊ እርዳታና ከለላ ያስፈልገዋል። በመጪው ዓመት ከየመን ህዝብ ግማሹ ይራባል። ከአምስት ሚሊዮን የሚበልጠው ደግሞ ለከፋ ጠኔ ለመጋለጥ አንድ ደረጃ ብቻ ነው የሚቀረው። ሀምሳ ሺህ ያክሉ የሚላስ የሚቀመስ ጨርሶ አያገኝም። ረጅም በእርግጥ ተሰላቸ። የሃይማኖት መሪዎች ጸሎት፣ ምህላ፣ ተማጽኖ ዱዓ ግን እንደቀጠለ ነው። የፈጣሪ ቃል ወደ ህፃን ልደት በሚቀየርበት በዛሬው ዕለት ፊታችንን በመላው ዓለም በተለይም ሶሪያ ኢራቅና የመን ውስጥ የጦርነትን ከፍተኛ ዋጋ ወደሚከፍሉት እጅግ ብዙ ህፃናት ማዞር አለብን። የሕፃናቱ አሳዛኝ ገጽታ የመልካም አሳቢ ሰዎችን ልቡና ይነቀንቅ ዘንድ የግጭት ምክንያቶች እንዲወገዱ ለሰላም መስፈን እንድንጥር ያራራን ዘንድ እንመኝ። የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ፍራንሲስ አርፕ። ውጊያም ግጭት፣ ግድያውም አላባራም። ስድስት ዓመት ሊደፍን ሁለት ወር ቀረው። የእርዳታ ጥሪው። ከኒውዮርክ በተነገረ ሳልስት የሰላም ጸሎቱ ከቫቲካን በተሰማበት ዋዜማ የአንሳር አላህ ተዋጊዎች ድል ተነግሮ ነበረ። ተዋጊዎቹ መጥተው የጣሉትን የሳውዲ አረቢያ ሰው አልባ የስለላ አውሮፕላን ድሮን ያሉትን በራሪ ተከበው ይጨፍራሉ። የበራሪውን አካል እየገነጣጠሉ ይፎክራሉ። ለተጨማሪ ውጊያና ድል ይዝታሉ። የህዝባዊ ኮሚቴው ጀግኖች ነን። ዛሬ ማሪድ ግዛት ውስጥ አሜሪካ ሰራሽ ሰው አልባ ሰላይ አውሮፕላን ድሮን መተን ጥለናል። በፈጣሪ ፈቃድ መዋጋታችንን እንቀጥላለን። የሳውዲ አረቢያው ልዑል መሐመድ ቢን ሰልማን ጥር 2015 የሀብታም ሰፊ የሙስሊሞች ቅዱስ ስፍራዎችን ተቆጣጣሪቱን ሀገር የመከላከያ ሚኒስትርነት ስልጣን ተሾመው የዓለምን ፖለቲካ ሲቀየጡ ከዋሽንግተን፣ ለንደን፣ ቴልአቪቭ መሪዎች፣ ፖለቲከኞችና አንዳንድ መገናኛ ዘዴዎች የተንቆረቆረላቸው አድናቆት ውዳሴ እርግጥ። ለአያት አጎቶቻቸው ምናልባትም ለአባታቸው በየዘመናቸው ከዘነበላቸው አድናቆት ውዳሴም የበለጠናም የተለየ አልነበረም። ይሁንና የ29 ዓመቱ ወጣት ልዑል ለውጥ አራማች፣ ዘመናይ፣ አፍቃሬ ምዕራብ፣ ለዘብተኛ፣ ጸረ ኢራን እየተባሉ የመወደስ መሞካሸታቸውን ምክንያት እንደ ብዙ አጎቶቻቸው በጥሞና ከማብሰልሰል ይልቅ እንዳያታቸው ሳይታበዩበት አልቀረም። ታሪክ ብዙዎች እንደሚሉት ራሱን ደግሞ ይሆን ይሆናል። የመሐመድ ቢን ሰልማን አያት ኢብን ሰዑድ ራሳቸውን የኒጃድ ንጉስ ብለው የሰየሙት በአውሮጳ አረብ አሜሪካኖች ጦር ውጊያ የኦትማን ቱርክ ከመካከለኛው ምስራቅ በተባረረ ማግስት ነበረ። ኢብን ሳዑድ የሐሽማየት ገዢዎችን አስገብረው በ932 በስማቸው የሰየሟትን ሰፊ በረሃማ ሀገር መሰረቱ፣ የዛሬዋን ሳውዲ አረቢያን። የብሪታንያ ቅኝ ገዢዎች ለታማኛቸው ለኢብን ሳዑድ ዘመናዊ ጦር መሳሪያ የፖለቲካና የውጊያ ምክር ከመለገስ በተጨማሪ እንደ ሰለሞን ብልህ፣ እንደ ናፖሊዮን ጀግና፣ እንደ ቢስማርክ ዘመናይ፣ እንደ ክሮምዌል አርቆ ሀሳቢ እያሉ ማወደስ ማድነቃቸው ያኔውን አዲስ ንጉስ አዲስ ግዛታቸው ላይ ተጨማሪ ግዛት ለመደረብ የልብ ልብ ሰጥቷቸው ነበረ። በ1932 የዛሬዋን ሰሜን የመንን ወረሩ። የአውሮጶችን ዘመናዊ ታንክ፣ መድፍ፣ መትረየስ የታጠቀው የሳውዲ አረቢያ ጦር በአጭር ጊዜ ውስጥ አሲርን፣ ጂዛንን፣ ናጂራንና ሁዴይዳን ተቆጣጥሮ ወደ ሰንዓ ይገሰግስ ገባ። የሳውዲ አረቢያ ወራሪ ጦር ከዘመናዊ ጦር መሳሪያና የውጊያ ስልት ጋር በማይተዋወቀው በየመን ባህላዊ ተዋጊ ላይ ከፍተኛ ጉዳት ማድረሱ አልቀረም። ይሁንና ጠንካራው የሳውዲ አረቢያ ጦር በዚያም ተራራ ጉጥ ስርጓጉጥ የመሸገውን የመናዊ ተዋጊ ድል አድርጎ ሰነአና አካባቢዋን ሙሉ በሙሉ መቆጣጠር አልቻለም። ኢብን ሳዑድ የጦር ሜዳው ውጊያ እንዳሰቡት እንዳልሆነ ሲያውቁ ከየመኑ ገዢ ከኢማም ያህያ መሐመድ ሐሚድ ኢዲን ጋር ተደራድረው ሃያ ዓመት የሚጸና የሰላም ውል ተፈራረሙ። 934 በጦር መሳሪያ ታቤው በምዕራቦች አድናቆት ሰክረው የያዙትን አጥተው ከመውደቅ በርግጥ ዘየዱ። የየመን ሳውዲዎች ግጭት ጦርነት የድንበር ግዛት ይገባኛል ውዝግብ ሙግት እሰጥ አገባ ግን ቀዝቀዝ ሞቅ ቀጥ ዘወርወር እያለ አሁንም እንደቀጠለ ነው። የከፋው ግን እስካሁን ብልሃት ያጣውም የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን በ2015 የተሞጀሩበት ጦርነት ነው። እንደህታቸው በጦር መሳሪያ የበላይነት በአሜሪካ ብሪታንያዎች ሁለንተናዊ ድጋፍ በአቡዳቢ ካይሮዎች አይዞህ ባይነት ታቢያው የመላ የጫሩት እሳት የመከበር መወደድ መወደስ መፈራታቸው ምንጭ የሆነውን የነዳጅ ሀብታቸውን ጭምር እያጋየው ነው። በኢራን ይደገፋሉ የሚባሉትን የአንሳራላህ ሁቲ ተቃዋሚዎችን ለማጥፋት ሪያድ፣ አቡ ዳቢ መሪነት ሰባት ሀገራት ጦር አዝምተዋል። ዩናይትድ ስቴትስና ብሪታንያ ጦር መሳሪያ፣ ወታደር፣ አሰልጣኝ፣ አማካሪና መረጃ ይሸጣሉ ወይም ይሰጣሉ። ኤርትራና ጅቡቲ የጦር ሰፈር በመፍቀድ ይሳተፋሉ። አጥኚዎች እንደሚሉት አንዲት ሳዑዲ አረቢያ ብቻ አንድ መቶ ቢሊዮን ዶላር ከስክሳለች። የነዳጅ ማውጫ ጉድጓዷ ማከማቻ ጋኗ መርከቦቿም ዜጎቿም ጭምር በሚሳኤል ይጋያሉ። ሀሬትስ የተባለው የእስራኤል ጋዜጣ ባለፈው ሳምንት እትሙ የመን ቀይ ባህር ውስጥ እየሰመጠች ነው፣ ግን ማዳን አይቻልም? ጠየቀም። ቢንሰልማን ከአያታቸው መታበይን ብቻ ሳይሆን አቅም ሲያጥጥ የመደራደር፣ መነጋገር ብልሃትን ወርሰው ቢሆን ኖሮ የዋሽንግተን፣ ለንደን መሪዎች መርህ ጠመንጃ ከመቸብቸብ ይልቅ ለሰዎች ሕይወት የቆመ ቢሆን ኖሮ የመንን ብቻ ሳይሆን ሳውዲ አረቢያንም ከድጥ ማጡ ማዳን በእርግጥ አይገድም ነበረ። እስካሁን ግን ውድቀት፣ ጥፋት ስምጠቱን እንጂ ድርድር መድህኑን አላየንም። ቢንሰልማንም መፍትሄ ያሉት ሁለቱን የሁቲ ጠላቶች ማስማማቱን እንጂ ከጦርነቱ ዋና ተዋጊዎች ከሁቲዎች ጋር መደራደርን አይደለም። ባለፈው ቅዳሜ ብሪያድ ግፊት እዚያው ርያድ ውስጥ ተመሠረተ የተባለው ተጣማሪ መንግስት ፕሬዚደንት አብድረቦ መንሱር ሃዲ እንደሚሉት አዲሱ መንግስታቸው ክፍፍልን ያስወግዳል። እንነ ልየውም አማም መርሐለትን ጀዲደ ዛሬ ከአዲስ ምዕራፍ ምራፍ ደርሰናል። ተጣማሪው መንግስት ወንድማማችነትና ትብብር የሚጸናበት ክፍፍልን የሚያስወግድ መሆን አለበት። በህዝቡ ፍላጎት ላይ አትኩሮ ስጋቱን የሚያስወግድ መንግስትና ተቋማትን መገንባት፣ ፈተናዎችን እየተጋፈጥን ከአዲሲቱ የመን ጋር በወደፊቱ ጎዳና መጓዝ አለብን። ወልየመን አልጀዲድ አብድ ረቦ መንሱር ሀዲ የሚመሩት የየመን ስደተኛ መንግስት የስደተኛ መንግስትነቱን አየር የሚተነፍሰው የሪያድ መሪዎች መጥነው በሚከፍቱለት ሳንባ ነው። አይደሩስ ቃሲም አብዱልአዚዝ አልዙበይዲ የሚመሩት የደቡብ የመን ነፃ አውጪ ምክር ቤት በሁለት እግሩ የቆመው የአቡዳቢን ገንዘብ ተመርኩዞ ነው። በዚህም ምክንያት ነው ለበአመክንዮ አሳቢዎች 24 ሚኒስትሮች ያሉት አዲሱ የአንድነት መንግስት ከድፍን የመንነቱ ይልቅ የደቡብ የመን ከደቡብ የመንነቱ ይበልጥ የሁለቱ የቀድሞ ጀኔራሎች የአብድረቦና የአልዙበይዲ ከሁለቱ ጀኔራሎች ይብስ የሪያድ አቡዳቢ ገዢዎች ጥምረት የሚሆነው። የመግቢያ ላይ ጥያቄ እንዳትረሱ። ነጋሽ መሐመድ ነኝ። ترى <applause> السماء <applause>